የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለጋዜጦች የሰጧቸው አስተያየቶች ለሌሎች ፓርቲዎች ክብርና እውቅና የነፈገ ነው ሲሉ የሰላሳ ሦስቱ ተቃዋሚ ፓርቲዎች ስብስብ አስታውቀዋል። ፓርቲው በዚህ ምክንያት ከተቃዋሚዎች ስብስብ እንዲሰናበት መወሰኑን ገልጧል። አቶ ይልቃል በበኩላቸው ለአሜሪካ ድምፅ ራዲዮ በሰጡት ቃል የሰጠሁት አስተያየትና ያንጸባረኩት ሐሳብ አዲስ አይደለም፣ እውነትም ነው ብለዋል። እስክንድር ፍሬው ነው ያዘጋጀው። ከሰላሳ ሶስቱ ፓርቲዎች ስብስብ ጋር ለተፈጠረው ልዩነት ዋነኛው ምክንያት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ሰንደቅ ለተባለ ሳምንታዊ ጋዜጣ ሰጡት የተባለው አስተያየት ነው። አቶ ይልቃል በሀገሪቱ የሚገኙ ተቃዋሚ ፓርቲዎችን አስመልክቶ በዚሁ ጋዜጣ ላይ የሰጡት አስተያየት ለሌሎች ፓርቲዎች እውቅናና ክብር የነፈገ እንደሆነ የስብስቡ አባላት የሆኑ ፓርቲዎች አምነዋል። በዚህም መሰረት ሰማያዊ ፓርቲ ከስብስቡ እንዲወጣ መወሰኑን ለቪዮኤ አረጋግጠዋል። ፓርቲዎቹ ያቋቋሙት ኮሚቴ አባልና የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ ተስፋይ ታሪኩ እንዳሉት ውሳኔው የተላለፈው ባለፈው እሁድ በተካሄደ አስቸኳይ ስብሰባ ነው። ምክንያቱ ደግሞ አቶ ይልቃል በተለያዩ የግል ጋዜጦች የሰጧቸው አስተያየቶች ናቸው ብለዋል። ለአብነት ያክል ሰንደቅ ላይ በግልጽ ምንም የፖለቲካ ፓርቲ እንደሌለ ሰንደቅ በተባለው ሳምንታዊ ጋዜጣ ላይ ላይ ሳምንታዊ ጋዜጣ ላይ ሌላ የፖለቲካ ፓርቲ እንደሌለ ከእነሱ ውጭ የዚችን ሀገር ችግር መፍታት እንደማይችል ነው በግልጽ የተናገሩትና ገዢው ፓርቲ እንኳ እና ምርጫ ቦርድ እውቅና የሰጠንም አቶ ይልቃል እውቅናችንን እስከ መንሳት ህዝቡ በፖለቲካ ፓርቲዎች ላይ እምነት እንዳያደርግባቸው ከፍተኛ የሆነ ደባ ፈጽመዋል እና ከዚህ ድርጊታቸው እንዲቆጠቡ የተሰጣቸውን ቀንም ስላልተጠቀሙበት፣ እንደውም እኛ ፕሬስ የሚል ጋዜጣ ላይ በድጋሚ የእኛ ፕሬስ የሚባል የሳምንታዊ ጋዜጣ ላይ በድጋሚ ያንኑ ቃል በመናገራቸው ከሰላሳ ሶስቱ ፓርቲዎች ትብብር እንዲሰናበቱ ተወስኗል። ሰማያዊ ፓርቲ ከሰላሳ ሶስቱ ፓርቲዎች ትብብር እንዲሰናበት ተወስኗል። በእኛ እምነት በመያድም ይሁን በ33ቱ ፓርቲዎች ትብብር እዚህ ስብስብ ውስጥ የገባን እያንዳንዱ ፓርቲ የዚች ሀገር ችግር በአንድና ሁለት የፖለቲካ ፓርቲ እንደማይፈታ በማመን በጋራ ለመስራት ነው። እሳቸውም አምኖበት ፈርመዋል። ነገር ግን የፈረሙበት ቀለም ሳይደርግ የፖለቲካ ፓርቲዎችን ማንቋሸሽ እንደሌለው አድርጎ ለህብረተሰቡ መግለጽ እውቅና አለመስጠት ደረጃ የደረሱ በመሆኑ ለጊዜው ሰማያዊ ፓርቲ ከ3 ፓርቲዎች ትብብር እንዲሰናበት ተወስኗል። ዞሮ ዞሮ አቶ ተስፋዬ ምንድነው ማረጋገጫው? እሳቸው በትክክል ለሌሎች ፓርቲዎች እውቅና ለመስጠታቸው ወይም ደግሞ አክብሮት እንደነሱ እኛ ብቻ ነን የሚል አቋም ስለማራመዳቸው በትክክል የተሰጡት ቃለ ምልሶች ቀርበው ተነበው ነው ለጉባኤው ውስጥ የነበረውን ነገር ብለ የሚገለጹ ጉባኤው ላይ ጋዜጣው ቀርቦ ሰንደት ጋዜጣም ከዛ በኋላ ኛ ፕሬስ ላይ የሚተናገሩት ቀርቦ መግለጫ ተሰጥቷል ማለት ማለት እና አንደኛ በሀገር ነጻ ማውጣት የሚችል እሳቸውና እሳቸው ፓርቲ ብቻ እንደሆነ ነው እዛ ላይ የገለጹት። ሁለተኛ ሌሎች የፖለቲካ ፓርቲዎች እንደሌሉ ነው። በቃ ምን ፓርቲ አለ ብለ ነው እዚ እዚህ ሀገር ከማን ጋር ነው እኛ የምንዋሃድ፣ ከማን ጋር ነው የምንሰራ ነው ያሉ። ቃል በቃል ነው ቃል በቃል ይሄን ነው ያሉ። ይሄ ነገር የፓርቲው አቋም ነው የግለሰቡ ብለን ተወካያቸው ባለበት ጠይቀናል። የፓርቲያችን አቋም ነው የሚል መልስ ነው ያገኘን። ይሄ ከሆነ ደግሞ እውቅና እንኳ ሊሰጡን ካልፈለጉ ኃይሎች ጋር በመስራት እንቸገራለን። ስለዚህ ከእነሱ ጋር መስራት ስለሌለብን ውሳኔ ላይ ደርሰናል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለቪኦኤ በሰጡት ምላሽ ስብስቡ አንዱ ሌላውን የሚያሰናብትበት አሰራር የለውም ብለዋል። ስለ ውሳኔው የሚያውቁት ነገር እንደሌለም ገልጸዋል። ለጋዜጣው የሰጡት አስተያየት ምን እንደሆነ በማብራራትም ምላሻቸውን ያክላሉ። እንግዲህ ይሄ እኔ አስተያየት ብቻ አይደለም። አንድ በግልጽ እንታቅል የምንፈልገው ሰማያዊ ፓርቲን የመሰረቱት ሰዎች ሁሉ ሰማያዊ ፓርቲ ለምንድነው የምንመሰረተው? አዲስ ፓርቲ ለምን ያስፈልገናል? በእኛ ሀገር ያለው የፖለቲካ ኃይል አሰላለፍ ምን ይመስላል ብለን የባለፈውን ሰባት ስምንት ዓመት ሂደት ከገመገምን በኋላ የደረስንበት አቋም አለ። በዚህም መሰረት ከእናንተም ጋር በተደጋጋሚ ኢንተርቪው ሰርቻለሁ፣ በውጭ ሀገርም በአገር ውስጥም ጋዜጦችም እንደዚሁ በኤሌክትሮኒክ ሚዲያም። በእኛ እምነት አሁን በኢትዮጵያ ውስጥ ባለው የፖለቲካ አስተላለፍ በተቃዋሚዎች ላይ ህዝቡ እምነት አጥቷል። ድካማቸው፣ ስራቸው የከፈሉትን ዋጋ እያደነቅን ነገር ግን የኢትዮጵያን የፖለቲካ ትግል በሚመጥን የፖለቲካ ኃይልና አሰላለፍ ላይ አይደሉም ብለን እናምናለን። ቅንጅት ላያችን ላይ ፈረሰ። መድረክ ተብሎ ተጀምሮ አሁን መድረክና አንድነት በተለያየ በጋዜጣው የምንሰማው ይሄ ችግር አለ። መኢአድ እንኳን ትልቅ ፓርቲ ተብሎ የነበረው ነገር አሁን በውስጥ መከፋፈሉት ብዙ ችግር አለበት። ስለዚህ ሰማያዊ ፓርቲ አሁን ባለው ሁኔታ በሚያግባቡን ነገሮች በጋራ ከመስራት ውጪ ካሉት ፓርቲዎች ጋር ግንባር፣ ውህደት፣ ቅንጅት ለመፍጠር ፈቃደኞች አይደለንም ብያለሁ እና ይህንን መናገር እኔ ስህተት ብሆን ደስታይ ነበረ። አሁን እንደሚባለው ይልቃል ስህተት ቢሆን እስክንድር የሚባል ሰው አለ ሲባል የለም ካልኩ ውሸታም መሆን እኔ ነኝ። አይደለም የፓርቲ መሪ ነኝ። እኔን የሚያከብሩኝ ሰዎች አሉ። ቤተሰብ አለኝ። ኑሮ አለኝ። ስለዚህ እኒህ ፓርቲዎች ኑረው የኢትዮጵያን ሕዝብ የፖለቲካ ኃይል ሁነው ተስ የሚያምናቸው ሁኖ ወደፊት የሚያራምዱት ሁኖ ትግሉ ወደፊት ሂዶ እኔ የሉም ብል ውሸታም ብሆን ትግል ወደፊት ይሄዳል። እኔም የግለን ሩዌን ሰማያዊ ፓርቲንም አፍርሰነው ወደ ሌሎች ፓርቲዎች እንገባለን ወይም ወደ የቤታችን ይሄዳል። እሰየው ነበር። እኔ ውሸታም ብሆን እምወደው እሱን ነው። እውነቱ ግን ያኛው ነው። እኔ ያንን ደግሞ በውሸት ዝቅ አርጌ፣ በብሬትም ዝቅ አርጌ፣ በመታበዩም ዝቅ አርጌው ቢሆን ደስታዬ ነበር። እኔ ብሳሳት፣ እኔ ስህተት ብሆን ደስታዬ ነው። ስለምን ኢትዮጵያ ትጠቀማለችና፣ ወደፊት ትደናልና፣ በፖለቲካ አድገናልና፣ ድርጅቶች ትልቅ ናቸውና ለኢትዮጵያ ተስፋ ሆኗልና እኔ ውሸታም ሆናለሁ። ያንን እወደዋለሁ። ውሸታም ብሆን ግን እውነት መናገር ስለሚያመን፣ ብዙ ጊዜ ማድበስበስ፣ ማለባበስ ባህላችን ስለሆነ እንዴት ተብሎ ትናንትና ተቃዋሚ ፓርቲ ሆኖ አዲስ ጎረምሳ መጥቶ እንዴት የሚል ይሄ እንደው ከስሜት ያለፈ ነገር ስላደለ። አሁንም የኢትዮጵያን ችግር መፍትሄ እንፈልጋለን ካል እውነቱን መጋፈጥ አለብን። አቶ ይልቃል ጌትነት ለጋዜጣ የሰጡት አስተያየት ፓርቲያቸው ከሌሎች ተቃዋሚ ፓርቲዎች ጋር የመቀናጀት ግንባር የመፍጠርና የመዋሃድ ዓላማ እንዳለው የተጠየቁበት ነው። የተቃዋሚዎች አብሮ የመስራት ጥያቄ ደግሞ የሁለት ወገን አመለካከት ሲንጸባረቅበት የቆየ አነጋጋሪና አወያይ የሆነ ርዕስ ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።